ባይደን እና የእስራኤል ፕሬዚደንት ግጭቶች መቆም እንዳለባቸው አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትላንት ማክሰኞ የእስራኤልን ፕሬዚደንት ሲያስተናግዱ ተመራጩ ፕሬዚደንት ዶናልድ ትራምፕ ከእስራኤሉ መሪ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር የተለያዩ የስልክ ጥሪዎችን አድርገዋል። በአንድ ወቅት የተካሄዱ እነዚህ ሁለት ንግግሮች በጋዛና ሊባኖስ ግጭቶች ላይ ያተኮሩ ሲሆን በሀማስ የተያዙ ታጋቾች እንደሚፈቱ ተስፋ አድርገዋል። የቪኦኤው የዋይት ሀውስ ዘጋቢ አኒታ ፓወል ከዋሽንግተን ተከታዩን ዘግባለች። እንደሚከተለው ይቀርባል። ሰላም የማግኛው መንገድ በቀጥታ የሚያልፈው በዚህ በኩል ነው። ዋሽንግተን ጋዛ ውስጥ በሚካሄደው የእስራኤል ዘመቻ ዋና ደጋፊ ነች። ፕሬዚደንት ጆ ባይደን ትላንት ማክሰኞ የወግ ርዕሰ ብሔሩን የእስራኤል ፕሬዝደንት አይዛክ ሄርዞግን በተቀበሉበት ወቅት ድጋፋቸውን በድጋሚ አረጋግጠዋል። ለእስራኤል ያለኝ ቁርጠኝነት እንደ ብረት የጠነከረ ነው። ጥልቅ ወዳጅነት እንጋራለን እዚህ በመገኘቶ በድጋሜ ላመሰግነው እፈልጋለሁ። የእስራኤል ፕሬዚደንት አይዛክ ሂርዞግ፣ ነገር ግን በመጀመሪያና ከሁሉም በላይ ታጋቾቹን ወደ ቤታቸው መመለስ አለብን። ባይደን እስማማለሁ፣ እና ሁሉም የሚጀምረው ደግሞ ከቴህራን ነው። ሁሉም የሚጀምረው በክፉ ግዛት ውስጥ ነው። ቴህራን ውስጥ ከወኪሎች ጋር በመሆን የእስራኤል መንግሥትን ለማጥፋት የኒውክሌር ጦር መሳሪያ በመሻት መረጋጋትን፣ ደህንነትና ሰላም ለማደናቀፍ የተቻላቸውን ሁሉ እያደረጉ ነው። ሄርዞግ በኋላ ላይ እንደተናገሩት ከባይደን ጋር ያደረግናቸው ንግግሮች ግልጽና ቀጥተኛ ነበሩ ብለዋል። ከአንድ ቀን በፊት በዋሽንግተን በተካሄደው የአይሁድ ድርጅቶች ስብሰባ ላይ ሄርዞግ ተመራጩን ፕሬዚደንት ዶናልድ ትረምፕን እንኳን ደስ አሎት በማለት የሰላም ጠበቃና የእስራኤል ታላቅ ወዳጅ ሲሉ ጠርተዋቸዋል። ትራምፕ ከቅርብ ቀናት ወዲህ የእስራኤልን ከፍተኛ ስራ አስፈጻሚ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በተደጋጋሚ አነጋግረዋል። የእስራኤል ፕሬዚደንት አይዛክ ሄርዞግም እንዲህ ይላሉ። ታጋቾቻችንን በአስቸኳይ ወደ አገራቸው መመለስ እንደሚያስፈልግ ተነጋግረናል። ፕሬዚዳንት ትራምፕ ለእስራኤል ያላችሁ ፍቅር በድጋሚ ገልጸዋል። ለወዳጅነታችሁ አመስግኜ ስኬታማ እንዲሆኑ ተመኝችላችኋለሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትላንት ማክሰኞ እንዳስታወቀው እስራኤል ተጨማሪ ሰብአዊ እርዳታ ወደ ጋዛ በመፍቀድ ረገድ መጠነኛ መሻሻል አድርጋለች ብሏል። ስለሆነም ዋሽንግተን ከዚህ በፊት የጦር መሳሪያ ዝውውሮችን ለመገደብ ያስቀመጠችውን ማስጠንቀቂያ ተግባራዊ አታደርግም። ቬዳንት ፓቴል፣ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ፦ አንዳንድ የተደረጉ መሻሻሎችን ተመልክተናል አንዳንድ ተጨማሪ ለውጦች እንዲደረጉ እንፈልጋለን። ያ የአሜሪካ ጣልቃ ገብነት ባይኖር ኑሮ እነዚህ ለውጦች በጭራሽ ላይሆኑ እንደሚችሉ እናምናለን። የእርዳታ ድርጅቶች ሁኔታው አሳሳቢ ነው ይላሉ። በቅርቡ ከእስራኤል ጋዛ ድንበር የተመለሱት የራንድ ኮርፖሬሽን ከፍተኛ የፖለቲካ ሳይንስ ምሁር ራፋኤል ኮህን ለቪኦኤ እንደተናገሩት በዋናው መተላለፊያ ላይ የእርዳታ ክምችቶችን ማየታቸውና እስራኤል የእርዳታውን መጠን በጥቅምት ወር ጥቂት ነበር ሲሉ ከጠሩት አንጻር ከፍ ያደረገች ይመስላል ብለዋል። ኮሆን ትራምፕ ስልጣኑን ከተረከቡ በኋላ አጠቃላይ ሁኔታው ሊለወጥ ይችላል ይላሉ። ትራምፕ የጦርነት ልክ ወደ ስልጣን እንደተመለሱ ተጠናቁ ማየት እንደሚፈልጉ በግልጽ የተናገሩ ይመስለኛል። ለጠቅላይ ሚኒስትር ኔታንያውን ማስተላልፈዋል ተብሎ የታሰበው መልእክትም ያ ነው። በተመሳሳይም ፕሬዚዳንት ትራምፕ ከፕሬዚዳንት ባይደን ይልቅ በተለይም ኢራን ላይ ትንሽ ጠንከራ ያለ እርምጃ ወደ መውሰድ የሚያዘንብሉ ይመስለኛል። ጊዜም ዋናው ነገር ነው። ኢራን ከሁለቱም ጋዛ ከሚገኘው የሐማስ ታጣቂ ቡድንና ከሂዝቦላ ጀርባ ያለች ኃይል ናት። ከቅርብ ወራት ወዲህ እስራኤል ወደ ሊባኖስ ዘልቃ በመግባቷ ሰፋ ያለ ክልላዊ ጦርነት ሊፈጠር ይችላል የሚል ስጋት አሳድረዋል።